በሶማሊያ በባኩል ክልል በምትገኘው ሀዱር ከተማ የሚገኙ ባለስልጣናት የግብጽ ኃይሎች በአካባቢው የሚሰማሩ ከሆነ እንደሚቃወሙ አስታውቀው የኢትዮጵያ ወታደሮች የአዲሱ የአፍሪካ ሕብረት ልዑክ አካል እንዲሆኑና ተልእኳቸውን እንዲቀጥሉ እንደሚሹ አስታውቀዋል። የአሜሪካ ድምጽ የአፍሪካ ቀንድ ባልደረባ ሃሩን ማሩፍ ያደረሰንን ዘገባ እንግዱ ወልዴ ያቀርበዋል። ከአካባቢው የዕድሜ ባለጸጎች እና የማኅበረሰብ አባላት ጋር ውይይት ማድረጋቸውን የገለጹት በባኩል ክልል የምትገኘው የሁዱር ከተማ የአካባቢ ኮሚሽነር የሆኑት ኦማር አብዱላሂ ሞሐሙድ የግብፅ ኃይሎች የሚሰማሩ ከሆነ እንደሚቃወሙ ለማሳወቅ ስብሰባውን እንዳዘጋጁ ለቪኦኤ የአፍሪካ ቀንድ ክፍል አስታውቀዋል። የኢትዮጵያ ወታደሮች ከውድር ከተማ ለቀው የሚወጡ ከሆነ መፍትሄው ምን እንደሚሆን የከተማዋ ነዋሪዎች ስጋት ስለገባቸው ስብሰባውን አዘጋጅተናል። እናም ያንን ስጋታችን በተመለከተ በከፍተኛ ድምጽ ለመንግስት መልእክታችንን እያስተላለፍን ነው። የኢትዮጵያ ወታደሮች በከተማዋ የጦር ሰፈር መስርተው ለበርካታ ዓመታት ቆይተዋል። እንደ አውሮፓውያን አቆጣጠር 2013 ከ11 ዓመታት በፊት መሆኑ ነው። ስፍራውን ለቀው ሲወጡ አልሸባብ ሊቆጣጥረው ችሏል። ሙሐሙድ ያንን ክስተት በማስታወስ የአካባቢው ነዋሪዎች ያ ሁኔታ እንዲደገም እንደማይሽው ተናግረዋል። ይህን ሁሉ ጥረት ያደረጉ ከስጋቶቻችሁ ሁሉ ሲከላከሉ የነበሩ፣ ለእኛ ሲሉ ደማቸውን ሲያፈሱና መሥዋዕትነት ሲከፍሉ የነበሩ የኢትዮጵያ መከላከያ ኃይሎች ለቀው የሚወጡ ከሆነ መፍትሄው ምንድን ነው? ግብፅ ልታግዘን ትችላለች? ሞቃድሾ የሚገኘው የሐሰን ሼክ መሐመድ መንግስት ሊያድነን ይችላል? ከአልሻባብ ሊጠብቁን ይችላሉ? መልሶ አይችሉም ነው። በዚህ ምክንያት ኢትዮጵያውያኑ ጠባቂዎቻችን እንደሆኑ በግልጽና በከፍተኛ ድምፅ መልእክታችንን ማስተላለፍ አለብን። ጎረቤቶቻችን ናቸው። በሰላም ተልእኮውም ሆነ በሌላ መንገድ ሊጠብቁን ይችላሉ። በአካባቢው እንደሚገኙ ብዙሀን መገናኛ ዘገባዎች ከሆነ በስብሰባው ላይ ከተሳተፉት ቢያንስ ሶስቱ ሰዎች ኢትዮጵያ እንኳን ደህና መጣሽ ግብፅን አንፈልግም የሚሉ መፈክሮችን ይዘው ነበር። ሙሐሙድ እንደሚሉት አስተዳደሩ ሰዎቹን መፈክሩን እንዲይዙ አልጠየቀም። ሰዎቹ በራሳቸው መፈክሩን ይዘው እንደመጡ ሙሐሙድ ገልጸዋል። በሁዱር ከተማ የሚገኙ የኢትዮጵያ ወታደሮች መፈክሮቹን እንዲይዙ አድርገዋል የሚሉ የማኅበራዊ ሚዲያ ውንጀላዎችን ሙሐሙድ አስተባብለዋል። የግብፅ ኃይሎች በአካባቢው የሚሰማሩ ከሆነ ከኢትዮጵያ ድንበር እጅግ ቅርብ የሆነው አካባቢ በእርሳቸው አገላለጽ ወደ ጦርነት ቀጠና ይቀየራል። ይበንዴ እንዳለ ከሶማሊያ ተገንጥላ ራሷን በማስተዳደር ላይ የምትገኘው የሶማሊላንድ ባለስልጣናት የግብፅ ኃይሎች የሚሰማሩ ከሆነ እንደሚቃወሙ አስታውቀዋል። የሶማሌላንድ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በማንኛውም ሰበብ የውጭ ወታደራዊ ኃይልን ወደ ጎረቤት ሶማሊያ ማሰማራት በቀጠናው የትርምስ ስጋትን ይፈጥራል፣ ለሰላም የሚደረገውን ጥረት ያዳክማል፣ በተጨማሪም ውጥረትን በማባባስ አደገኛ ውጤት ያስከትላል ብሏል። በሶማሊያ የአፍሪካ ህብረት የድጋፍና የማረጋጋት ልዑክ በተሰኘው በአዲሱ የሰላም ልዑክ ውስጥ የየትኞቹ ሀገራት እንደሚሳተፉ ውሳኔ እንደሚሰጡ የሶማሊያ ባለሥልጣናት ተናግረዋል። ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን የመግባቢያ ስምምነት የማትሰርዝ ከሆነ በአፍሪካ ህብረት በሚመራው አዲሱ ልዑክ ውስጥ እንድትሳተፍ እንደማይፈቅዱ የሶማሊያ ባለሥልጣናት አስታውቀዋል። ሐሩን ማሩፍ ለላከው ዘገባ እንግዶሊ